አሁን ሁለት ተወያዮች አምናንና የወደፊቱን ኢትዮጵያ የሚቃኙበትን ዝግጅት ይዘን እንቀርባለን። ቆንጂት እንዳልሽው ቀጣዩ ዝግጅት ያለፈውን ዓመት 2004 በፖለቲካ መሪዎች አይን መለስ ብሎ የሚመለከትና መጪውን ከወዲሁ ለመቃኘት የሚጥር ዝግጅት ነው። አሉላ ከበደ ማምሻውን ወደ አዲስ አበባ ደውሎ የተቃዋሚውን የአንድነት ለዲሞክራሲና ለፍትህ ሊቀመንበርና የቀድሞ የኢትዮጵያ ፕሬዚደንት ዶክተር ነጋሶ ጊዳዳን በመንግስት በኩል ደግሞ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን አነጋግሮ ተከታዩን አቀናብሯል። ጤና ይስጥልኝ ዶክተር ነጋሶ ጊዳዳ ለአዲሱ አመት ሁለት ሺ አምስት እንኳን በሰላም አደረሰው። እንኳ አብሮ አደረሰን። እናንተንም እንኳን አደረሳችሁ። በጣም አመሰግናለሁ። ዶክተር ነጋሶ ያለፈውን አመት ሁለት ሺ አራትን መለስ ብለን እንመልከት። በፖለቲካው ጎራ ጨምሮ በአገር ደረጃ እውን የሆኑ ምን አይነት ጉዳዮች ጎላ ብለው ይታወሱዎታል? በሁለት ሺ አራት የተከሰቱ ክስተቶች በተመለከተ አንደኛው እኔ ያልጠበቅኩት ድንገት የሆኑብኝ በቅርብ የማውቃቸው ሁለት ሰዎች ማረፍ ነው። ማለትም ፓትርያርኩና ጠቅላይ ሚኒስትሩ ሁለቱንም በእውነቱ አልጠበቅኩም። ይሄ ነው አንዱ ትልቅ ክስተት ነበረ። ጎላ ብለው የሚታዩኝ ጉዳዮች አንደኛው ከሁለት ቀን በኋላ በመስከረም ሶስት አንድ አመት ይሞላል የድርጅታችን ምክትል ሊቀመንበር እና የህዝብ ኮሚቴ ሊቀመንበር አንዱ አለም አራጌ እንደዚሁም ደግሞ የብሔራዊ ምክር ቤት አባላችን አቶ ናትናኤል መኮንን እንደዚሁም ደግሞ አቶ እስክንድር ነጋ የታወቁ ጋዜጠኛ የታሰሩበት አመት ነበር። መስከረም ሶስት ሁለት ሺ አራት አመተ ምህረት ከእነሱም ጋር ሌሎች ሰዎችም ታስረዋል። የማስታውስበት አንዱ ትልቁ ጉዳይ ይሄ ነው። ሁለተኛው ደግሞ ከዛ በኋላ በእነዚሁ ሰዎች መታሰር ጉዳይ ፓርላማ ላይ ፌዴሪ ጠቅላይ ሚኒስትር ገና ፍርድ ቤት ሳይወስንባቸው ወንጀለኞች ናቸው ተብሎ የመክሰስ እንደዚሁም ደግሞ እነሱም ሆነ ሌሎች ተቃዋሚ ፓርቲዎች ከሽብርተኞች ጋር ይሰራሉ የሚል አይነት ንግግር፣ ይህንን አስታውሳለሁ። ሌላው የማስታውሰው የሀገራችን ህዝብ የዜጎችን መብት የሚጥስ አዋጅ ታውጆ ነበር። የሊዝ አዋጅ ህገ መንግስቱንም የሚጥስ የዜጎችን መብት የሚጥስ ይህንንም አስታውሳለሁ። እንደገና ደግሞ ፓርቲዎች በተለይ አንድነትና መድረክ በአዲስ አበባም ሆነ በተለያዩ አካባቢዎች ተንቀሳቅሰው እንዳይሰሩ ጫና ይደረግባቸው ነበር። ይሄም ሌላ ጉዳይ ነው። እንደዚሁም ደግሞ ከሚዲያ በኩል ብዙ ጋዜጠኞች የታሰሩበት እና ሚዲያዎችም ደግሞ በጣም ተነባቢ የሆኑ ጋዜጦች እንዳይታተሙ የማድረግ አሁን ወደ አመቱ መጨረሻ ወደ ሁለት ሺ አራት መጨረሻ ላይ መጀመሪያ ፍትህ ጋዜጣ አሁን ደግሞ ቀጥሎ የእኛ ጋዜጣ ፍኖተ ነጻነት በብርሃንና ሰላም እንዳይታተም የመደረጉ ሁኔታ ይታወሰኛል። እና በተጨማሪ ደግሞ አሁንም ከዚህ በፊት ከአንድ አስራ አምስት ዓመት በፊት ሀገራችን ዜጎች በቀን ሶስት ጊዜ እንዲበሉ ይደረጋል የተባለው ተግባራዊ ሳይሆን ቀርቶ ቡ አመን ሰው ወደ ድህነት እየገሰገሰ አብዛኛው ሰው እና የዋጋ ግሽበት እንደዚሁም ደግሞ ረሀብም አለ ሀገር እና እነዚህ እነዚህ ነገሮች ይታወሱኛል። በሁለት ሺህ አራት አመተ ምህረት ዶክተር ነጋሶ እንግዲህ ያለፈውን አመት ነው በወፍ በረር መልከት ያልነው ነው። ሁለት ሺህ አራት እንዴት አለፈ? በፖለቲካው ጎራ፣ በአገር ደረጃ ጎላ ብለው የሚታዩትን ጉዳዮች ጨምረው መለስ ብለው ያስታወሱበትን ነበር የተመለከት ነውና። እና መጪውንስ እንዴት ይጠብቃሉ? ሁለት ሺህ አምስት አዲስ አመት፣ አዲስ ሁኔታ፣ ይልቁንም ደግሞ እርስዎ በንቃት በሚሳተፉበት የኢትዮጵያ ፖለቲካ፣ አገሪቱ ያለችባቸው ችግሮች ብለው ቀደም ብለው የጠቀሷቸውን ጨምሮ ምን አይነት ለውጦች፣ ምን አይነት መሻሻሎች እውን ሆነው እንዲታዩ ተስፋ ያደርጋሉ፣ ይመኛሉ? በዚህ አመት እኔ የምመኘው አንደኛ በማህበረ ኢኮኖሚ በኩል ሀገራችን ትክክለኛውን የኢኮኖሚ እድገት አቅጣጫ ይዛ የዋጋ ግሽበት እንዲቀንስ፣ እንደዚሁም ደግሞ አቅጣጫው ተለውጦ ሰፊው ሕዝብ ከችግር የሚወጣበትን መንገድ የሚቀየስበት፣ በፖለቲካ በኩል ደግሞ ዲሞክራሲያዊ ስርዓት እንዲሰፍን የሰብአዊ መብቶች እንዲከበሩ እንደዚሁም ደግሞ በተለይ ጋዜጠኞችና የፖለቲካ መሪዎች ጓደኞቻችን እና አንዱ አለም የሚፈቱበት አመት እንዲሆንና ይህንንም ደግሞ ኢህአዴግ የሀገሪቱን ማህበረ ኢኮኖሚያዊ ችግሮች፣ ፖለቲካ ችግሮች ብቻውን መፍታት ስለማይችል ይችላል ብዬ ስለማልገምት ብሔራዊ የውይይት መድረክ ተከፍተው ሁሉም የሀገራችን ሁኔታ የሀገራችን ችግሮች ይመለከቱናል የሚሉ አካሎች ሁሉ ተሰብስበው ተዋይተው የሚሻለውን አቅጣጫ የሚቀይሱበትና ተግባራዊ የሚያደርጉበት ዓመት እንዲሆን ነው የምመኘው እኔ። መልካም ዶክተር ነጋሶ ጊዳዳ፣ የወቅቱ የአንድነት ሊቀመንበር መልካም አዲስ አመት ይሆንሎ። ለጊዜው በጣም አመሰግናለሁ። እግዜር ይስጥልኝ። አሜን። እሺም እኔም አመሰግናለሁ። አምባሳደር ዲና ሙፍቲ፣ በቅድሚያ ለአዲሱ አመት ሁለት ሺ አምስት እንኳን አደረሰው እናንተንም እንኳን አደረሳችሁላለሁ። ያለፈውን አመት ሁለት ሺ አራትን መለስ ብለን ለመመልከት እየሞከርን ነው። በአገር ደረጃ በፖለቲካውም ጎራ ጭምር አመቱ እንዴት እንዳለፈ ጎላ ብሎ የሚታየው ዋና ዋና የሚሏቸውን ነገሮች ቢያስታውሱት። ከሙያ ጋር በተያያዘ ብዙውንም በዓለም አቀፍ ደረጃ ያለውን ነገር ስለሆነ የማስታውሰው ኢትዮጵያ ትላልቅ ዓለም አቀፋዊ፣ አህጉራዊ እና አካባቢያዊ ተውኔቶች የነበሩበት ሁኔታ ነው የነበረው። ለምሳሌ የወርልድ ኢኮኖሚክ ፎረም እዚሁ አዲስ አበባ መዲናችን ውስጥ ተስተናግዷል። የአፍሪካ ሕብረትም ጉባኤ እንደዚሁ ነበር። የህንድና የአፍሪካ የስብሰባም ነበር እና ቀደም ሲልም ደግሞ ወደ ኋላ ስትሄድ ወልድ ፌዴራሊዝም ሁሉ ነበር፣ እና በአጠቃላይ በሀገራችን ትላልቅ ዓለም አቀፋዊ፣ አህጉራዊ ክንውኖች የነበሩበት በውስጥም ደግሞ በርካታ አህጉራዊ ድርጊቶች የተከናወኑበት ሁኔታ ነው የነበረው እና አመቱ በትላላቅ ለምሳሌ ኢካሳ የሚባል ከጤና ጋር የተገናኘ እዚሁ ከተማችን ውስጥ አስተናግደናል። ብሔራዊ ክንዋኔዎችም ሆኑ ዓለም አቀፋዊ አህጉራዊ ክንዋኔዎች በጣም ጎላሉና ሰፋሉ ነበሩ። በእርግጥ ሀገራችን ኢትዮጵያ በዓለም አቀፍ መድረክ፣ በአህጉራዊ መድረክ፣ በተለያዩ መድረኮች ጎልታ ስትታይ የነበረበትና ብዙም ለኅብረተሰቡ ለሀገሩ ጠቃሚ የሆኑ ነገሮች ሲከናወኑ የነበረበት ሁኔታ ነው የነበረው። በአመቱ ክቡር ጠቅላይ ሚኒስትር መለስ ኢትዮጵያን ከሞላ ጎደል አስራ ሰባቱ የደርግ አገዛዝ ከማይሰራ አይነት ሀገር ወደሚሰራ የቀየሩ መሪ ናቸው። በኢኮኖሚ መስክ፣ በማህበራዊ መስክ፣ በሁሉም መስክ። በነገራችን ላይ ይሄ ስሜት ሳይሆን በተጨባጭ የሚዳሰስ የሚታይ ለውጥ ነው በሀገራችን ውስጥ እየተካሄደ ያለው። ኢትዮጵያ በእርግጥም እየተለወጠች ነው የነበረችው ኢንፋክት፣ ከተጠራቀመው ችግራችን አንጻር ለዘመናት ማለት ነው። ምናልባት ሙሉ በሙሉ ማህበራዊ ችግሮቻችንን ባናቃለለም የማቃለል ተስፋ እያለን ነው እና ሀገራችን ደግሞ በትላልቅ መድረኮች ላይ፣ በትላልቅ ስራዎች ላይ፣ በትላልቅ ክንዋኔዎች ላይ እያለች ነው ክቡር ጠቅላይ ሚኒስትር ያለፉት። ይሄ ህዝባችንን ስሜት የህዝባችንን መንፈስ ሰብሮታል። ያው ሰሞኑን እዚህ አገር በተለያዩ አካባቢዎች በሚገለጹት ነገሮች ይታያል። ቢያንስ እኚህ መሪ ያስጀመሩትን እንቅስቃሴ የተወሰነ ደረጃ አድርሰው ቢሆኑ ያው ተፈጥሮ ስለሆነ ማንም ሰው መሞቱ ስለማይቀር የሚል ነው ጉጉቱ ህዝቡ የነበረው። እኔ ህዝቡ ደግሞ ቁጭት ላይ ነው ያለው። ቁጭቱ ምንድን ነው? የጠቅላይ ሚኒስትሩ ራዕይ አሳካለሁ ነው። በአባይ ህዳሴ ግድብ እና በመሳሰሉት ሌሎችም ትላልቅ በተለይ የአምስት ዓመት ትራንስፎርሜሽን እቅድ ጠቅላይ ሚኒስትሩ የዘረጓቸውን ነገሮች ለማስፈጸም ህዝቡ ጋር እልህ አለ፣ ተነሳሽነት አለ። ይሄ ተስፋ ይጣልበታል። ግን በአጠቃላይ የሀዘን መንፈሱ ግን እንዳለ ነው። አምባሳደር ዜና አዲሱን አመት ሁለት ሺ አምስትን ወደፊት እያየን እንዲህ ባሉ ሁኔታዎች ላይ መሻሻል ቢኖር በተቃዋሚም ጎራ የሚነሳ የፖለቲካውን የሚመለከቱ ጥያቄዎች ጭምር የሰብአዊ መብትን የሚመለከቱ የመገናኛ ብዙኃን የሚመለከቱም ለውጦች ቢመጡ እንዲህ አይነት ነገሮች መሻሻል ሊኖርባቸው ይችላል የሚሏቸው ካሉ የእርሶን አስተያየት የመጨረሻ እናድርግ። በአጠቃላይ በሀገራችን ውስጥ በስራ ላይ ያለው ፖሊሲ እየሰራ ያለው እና ውጤታማ ፖሊሲ ነው፣ ችግር የለም አይደለም እያልኩ ያለሁት ግን ኮምፕሌኑ ሳብስታንሽሊ አብዛኛውን ህዝብ የሚመለከት አይደለም ለማለት ነው። ግን እንዲህም ሲባል በሰብአዊ መብት ረገድ የሚሻሻሉ የሚለወጡ፣ የሚቀየሩ ሊሻሻል የሚገባቸው ነገሮች፣ በፊትም የነበሩ ነገሮች የሉም ማለት አይደለም። ሊኖሩ ይችላሉ። እነዚህን እንግዲህ ከህዝብ ጋር በሚኖረው ኢንተራክሽን ልንሰራባቸው የምንችላቸው ነው የሚሆኑት ለማለት ነው። አሉ። በእስር ላይ ያሉ ኢትዮጵያውያን ጋዜጠኞችን በተመለከተና የፖለቲካ ምህዳርን በተመለከተ አንድ ጥያቄ አንስቼለት ነበር። በእነኚሁ ነጥቦች ላይ ብቻ እንደው በተጨባጭ ለውጦች መሻሻሎች ሊኖሩ ይችላሉ ብሎ ያምናሉ ወይ? ቆሞ የሚቀር እዛው ጋር የተገጠረ ነገር ሊኖር አይችልም። ዳይናሚክ ነው ህብረተሰቡ። ነገር ግን አሁን ቤዚካሊ የፐርስፔክቲቭ ችግር ነው የፍሬምወርክ ችግር ነው። የተወሰኑ ሰዎች ምናልባትም ህግን አልፈው በአተገባበር ላይ የሚኖሩ ነገሮች እየተስተካከሉ የሚሄዱበት ሁኔታ ነው ያለውና አይ ቲንክ ይህንን በዚህ ደረጃ ብል ይሻላል። አመት በዓልም ስለሆነ ከዚህ በላይ ማለት አልችልም። አምባሳደር ዲና ሙፍቲ የውጭ ጉዳይ ሚኒስቴር ቃል አቀባይ ለጊዜው አመሰግናለሁ። መልካም አዲስ አመት እግዜር ይስጥልኝ። መልካም ሁለት ሺህ አምስት